የምስራቅ አፍሪካ በየነ መንግስታት በምህጻሩ ኢጋድ አገራት ጉባኤ ዋና አጀንዳ ከነበሩት ውስጥ አንዱ የደቡብ ሱዳን ጉዳይ ቢሆንም የሀገሪቱ ፕሬዚደንት ሳልቫ ኪር በሞቃዲሾ አልተገኙም። የጅቡቲ ፕሬዚደንት ኢስማኤል ኦመር ጌሌም ጉዞ ከጀመሩ በኋላ መመለሳቸው ተሰምቷል። ይህንን ተከትሎ ታዛቢዎች ስብሰባው እንደታሰበው ውጤታማ አልነበረም ሲሉ ተደምጠዋል። የሶማሊያን ጉዳይ ለዓመታት በቅርብ ሲከታተሉ የቆዩት የፖለቲካ ተንታኙ አቶ አብደታ ድርበሳ ሁለቱ መሪዎች ባይገኙም ስብሰባው እንዲካሄድ የተደረገው ከዚህ ቀደም የኢጋድ ሀገራት በሚኒስትሮች ደረጃ ተሰብስበው ሶማሊያ ያሳየችውን መሻሻል ለማሳወቅ ቃል ስለገቡ ነው ይላሉ። እነዚህ የጎረቤት ሀገሮች መሪዎች ባይኖሩም ውሳኔው ሁሉንም የኢጋድ አባል ሀገራት የሚመለከት ስለሆነ ገዢ ነው። ሁሉም ለውሳኔው ተገዢ የሚሆኑበት ልምድና አሰራር ነው ያለው። በኢጋድ የትናንቱ የሞቃዲሾው ስብሰባ ሲጠናቀቅ ኢጋድ ባወጣው ባለ ሁለት ነጥብ የአቋም መግለጫ በቀውስ ላይ የምትገኘው የደቡብ ሱዳን ጉዳይ ገሸሽ ተደርጓል። አብዛኛውን ትኩረት ለሱማሊያ የሰጠው መግለጫው በቀጣዩ ወር በአገሪቱ ለሚካሄደው ምርጫ ያለውን ድጋፍ አሳይቷል። አቶ አብደታ የደቡብ ሱዳን ጉዳይ እምብዛም ትኩረት አለማግኘቱ ሊያስገርም አይገባም ባይ ናቸው። መሪዎቹ ለሱማሊያ ምርጫ ያላቸውን ቁርጠኝነትም አሳይተውበታል ይላሉ። የስብሰባው ኦብጀክቲቭ ማችሞር ከሶማሊያ ጋር የተያያዘ ስለሆነ ነው። የደቡብ ሱዳን ጉዳይ በኢጋድ ፕላስ ስብሰባ አዲስ አበባ ውስጥ በተካሄደበት ጊዜ ሰፊ ውይይት የተደረገበትና የተወሰነበት ነው። ስለዚህ የሶማሊያው በአብዛኛው ሶማሊያ ተኮር የሆነ ውይይት ነው። ከደቡብ ሱዳን መሪው አለመገኘት ጋር ተያይዞ አይደለም እንደዛ የሆነው። መሪዎቹ የሶማሊያ ፌዴራላዊ መንግስት ለቀጣዩ ምርጫ ግልጽና ተቀባይነት ያለው የምርጫ ስርዓት ለማበጀት ያለውን ቁርጠኝነት አድንቀው ነው ስብሰባቸውን ያጠናቀቁት። ያ ማለት ደግሞ የሶማሊያ ፌዴራላዊ መንግስት የተለያዩ ተቋማት ምርጫውን የተሳካ ለማድረግ የሚያደርጉትን ጥረት ለመደገፍና ውጤቱንም ተቀብለው ለመንቀሳቀስ ያላቸውን ቁርጠኝነት ያሳዩበት ነው ብዬ ነው የማስበው። የሞቅዲሾው ስብሰባ በሊቀመንበርነት የተመራው በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበር። የኢጋድ የሊቀመንበርነት ቦታ በኢትዮጵያ ተይዞ ለበርካታ ዓመታት መቆየቱና በሀገራቱ ጥምረት ላይ ያላት ከፍተኛ ተጽዕኖ አይሎ መታየቱ በይነ መንግስታቱ የብቻ ትዕይንት ማስተናገጃ ሆነ የሚል ትችት አስከትሏል። አቶ አብደታ ግን ለዚህ የኢጋድን አሰራርና ደንብ መመልከት ይገባል ይላሉ። የኢጋድን አሰራር ከፓርትነርስ ጋር ያለው ግንኙነት ድርጅቱ በሌሎችም ክሬዲብል ሆኖ ታይቶ ተወስዶ እንዲቀጥል የተደረገ አሬንጅመንት ነው። ኢትዮጵያ ብቻዋን የያዘችው አይደለም። መሪዎቹ ከተስማሙበትና ከፈለጉ ለሌላው ለማስተላለፍ ችግር ያለ አይመስለኝም። አንድ ሀገር ከዚህ በላይ ቼርማንሺፑን ልትይዛ አይገባም የሚል የተጻፈ ነገር የለም።